የዚህ የኢትዮጵያ ሁለተኛ ደረጃ ትምህርት ቤት መልቀቂያ ፈተና መሰጠት ከማህበራዊ ዌብሳይቶች መዘጋት ጋር መያያዙ እያነጋገረ ነው። በልዩ ልዩ ፖለቲካዊና ማኅበራዊ ጉዳዮች ላይ ትንታኔ በመስጠት ከሚታወቁት በአዲስ አበባ ዩኒቨርሲቲ የሥነ ጥበብና ዲዛይን ትምህርት ቤት የኢትዮጵያ ሥነ ጥበብና ታሪክ መምህሩ አቶ አበባው አያሌው ጋር ሲሆን ግርማ አነጋግራቸዋለች እንግዲህ ከዚህ ከአስራ ሁለተኛ ክፍል መግቢያ ፈተና ጋር ተከትሎ ማህበራዊ ሚዲያዎች በኢትዮጵያ መዘጋታቸውን መንግስት በመግለጫው አስታውቋል። እንደ መምህርነቶ፣ እንደዚሁም ደግሞ በኢትዮጵያ የተለያየ ፖለቲካና ማህበራዊ ጉዳይ ላይ አስተያየት በመስጠቶ በትንታኔ ይታወቃሉና ከዚህ አንጻር በቅርብ የኢትዮጵያን ጉዳይ እንደሚከታተል እንደ አንድ ሰው በዚህ ጉዳይ ላይ ምን አስተያየት አሉት? አንደኛ እንግዲህ መቼም ዘንድሮ ትልቅ ትልቅ ሀገራችን ደረጃ በጣም በጣም መጥፎ ክስተቶች የተከሰቱበት ነገር ነው። የመጀመሪያው ያን ያክል ህዝብ ተራበ። በምግብ ራሳችንን እንችለናል ተባለ፣ ያ ሁሉ አልሆነም። በምግብ ራሱን የቻለ ሀገር ምግብ በተፈጥሮ ችግር የሚሆን ማጠራቀም ሳይችል ጎተራዎች ባዶ ሆነው መግዛት የሄደ መንግስት ነው። ሁለተኛው ደግሞ እንግዲህ ሲደረጉ ማናያቸው ነገሮች ከዚህ በፊት ተደርገው ማያውቁ የትውልድን እውቀት የትውልድን ቀጣይነት የሚያስቸግሩ ነገሮች እየተፈጠሩ ነው። አንደኛው እንግዲህ ከዚህ በፊትም ሰምተን ማናቀው ነገር የትኛው ነው? የአገር አቀፍ ፈተና ተሰርቆ ወይንም ተጭበርብሮ ወጥቶ በማህበራዊ ሚዲያዎች ተገለጸ። ይሄ ምንድን ነው የሚያሳየን ብንል፣ አንደኛ መንግስት ሚናውን እየተወጣ አይደለም። መንግስት የሚጫወተውን ሚና ትውልድን የመቅረጽ ሀገሪቱን የማስተዳደር ሚና እየተጫወተ አይደለም ብለን እንወስዳለን። ሁለተኛ ግን ትልቁ ነገር ምንድን ነው? በሀገራችን እንግዲህ አንድ የትምህርት ስርዓት ሲዘረጋ ከነ ግሳንግሱ ነው መዘርጋት ያለበት። አንድ ልጅ ከዚህ ተነስቶ እዚህ ድረስ ይደርሳል፣ ይሄን ተምሮ፣ ይሄን ተምሮ፣ ይሄን ተፈትኖ ተብሎ ወደፊት መንግስት ተልሞ ያስቀምጣል። ያን መንግስት የተለመውን ነገር ራሱ ማስቀጠል አቃተው። በዚህ ጊዜ ምንድን ነው ማሰብ ያለብን? መንግስት አንደኛ ስርዓተ ትምህርት ማለት የሀገር ሕልውና ነው። አንድ ሀገር ልትቆመው የምትችለው በምታስተምረው በምታሰለጥነው ዜጋ ነው። አንድ ዜጋ ሲማር መጀመሪያ የሚማረው ለራሱ ብሎ ነው። በስርዓተ ትምህርቱ ይማራል፣ ያን እውቀት ይሸምታል። ከሸመተ በኋላ ራሱን ይጠቅማል። ራሱን እየጠቀመ ደግሞ መንግስትን ያገለግላል፣ አገርን ያገለግላል። ይሄ በአሁኑ ጊዜ የለም ማለት እንችላለን። አንደኛ እየተማርኩ ነው ወይ ዜጋ ሁሉ ጊዜም ይለፋል ራሱን ለመጥቀም ያውም ትልልቅ ዜጎች አይደሉም ጎልማሶች አይደሉም እነዚህ ገና ወጣቶች ናቸው ህልም እያዩ ያሉ ወጣቶች ናቸው እነዚህ ህልም እያዩ ያሉ ወጣቶች ፈተናው ወጧል ተባስቷል ለምን ደከመ ከተማ ያለው ለምን ያን ያክል ከቤተ መጽሐፍ ቤተ መጽሐፍ እየሄደ ከቦታ ቦታ እየሄደ በክፍለ ሀገር ያለውም በኩራዚስ እያጠና መብራት ማይደርስበት ሀገር ነው እኛ ሀገር ያለው ሁሉም ቦታ ያን ሁሉ ለፍቶ ፈተና ወጣ ማለት ምን አይነት ውርደት ነው ይሄ በጣም የሚያሳስር በጣም በጣም አገር አለ ወይ መንግስት አለ ወይ የሚያሰኝ ደረጃ ያደረሰን ነገር ይሄ ነው። እንግዲህ እሱኛውን ደረጃ አልፎ አሁንም ሁለተኛ እንግዲህ ተሰረቀ ሲባል ቆይቶ አሁን ማህበራዊ ሚዲያ ተዘግቶ ፈተናው እየተሰጠ ነው። እና ማህበራዊ ሚዲያ መዘጋቱና ፈተናው መሰጠቱ ላይ ምን አስተያየት ነው ያለት? ማህበራዊ ሚዲያን መዝጋት ማለት አንደኛ መንግስት የራሱ ፍርሃት አለው ከፍተኛ ፍራት አለው። ያ ፍራት ከየት ነው የሚመነጨው? የመንግስት አካላት ናቸው። የሀገር አቀፍ ፈተናዎች ድርጅት የመንግስት አንድ ክንፍ ነው። ሁለተኛ ደግሞ ፈተናው ከዚህ በፊት ተሰርቋል ተብሎ ከወጣ በኋላ ልዩ ግብረ ኃይል ተቋቁሟል ከተባለ ያም የመንግስት ክንፍ ነው። መንግስት ውስጥ ምናልባት በመንግስት ያልተደሰቱ የተወሰኑ ወገኖች አሉ። ምናልባት መንግስትንም ለኪሳራ መዳረግ የሚፈልጉ ይሄ አንድ የሚያመላክት ነገር ነው። ሁለተኛ ደግሞ ማህበራዊ ሚዲያ ተዘግቶ ፈተና ማካሄድ ለምንድን ነው ሲባል የማህበራዊ ሚዲያ አስተላላፊዎች ፈተናው ላይ ያልደረሱ ቅርበት ያላቸው ሰዎች ናቸው ፈተናውን ሊያወጡ የሚችሉ የማህበራዊ ሚዲያውን ሳይሆን መንግስት መከታተል የነበረበት፣ መዝጋት ያለበት የራሱን ክፍተት መዝጋት ነበረበት። የማህበራዊ ሚዲያም ይሁን ሌላው ሚዲያ የጽሁፍ ሚዲያውም ቢሆን በእጁ ነው። ይሄ ለማንም የማይመለስ ለማንም የማይታገስ መንግስት ነው። ይሄ ከዚህም በፊትም የታወቀ ነው። እጁ ረዥም የሆነ መንግስት ነው። ሁለተኛ ደግሞ ኃላፊነት የማይሰማው መንግስት ነው። ቢያውቁበት ኖሮ ማህበራዊ ሚዲያ ለራሱ ትልቅ ጠቀሜታ ይኖረው ነበሩ። ህዝቡ አልፎ ሂዷል፣ እያንዳንዱ ዜጋ አልፎ ሂዷል። መንግስት ግን ኋላ ቀርቷል። ማህበራዊ ሚዲያን እንደ ጠላትን የሚቆጥር ነው። ማህበራዊ ሚዲያ ለብዙ ዜጎች፣ ለብዙ ነገር፣ ለእያንዳንዱ የሚጠቅሙ ነገሮች ናቸው። ለትምህርትም ይሁን ለንግድም ይሁን ለምንም የሚጠቀምባቸው ናቸው። ማንኛውም ኢትዮጵያ ነው መንግስት እነዚህ ይጠቀምባቸዋል፣ አይጠቀምም። ይሄ መንግስት የቀረው ያኔ ምናልባት ሶቪየት ህብረት በፈራረሰችበትና የኢትዮጵያ መንግስት ሊዝም አቋም በናወጠበት የቅይጥ ኢኮኖሚ በታወጀበት ጊዜ ያኔ የቆመና ህልሙም ያው፣ ሁለተኛ ደግሞ ሀሳቡም ያው፣ አላማውም፣ ያው ግቡም ያው የሆነ አንድና አንድ ሆኖ በዛው የቆመ ነው እንጂ ዘመኑ የሚፈጥራቸውን ነገሮች ለሀገሪቱ እንጠቀም፣ ለራሱም እንጠቀም፣ ዜጋውም ይጠቀም ብሎ የሚያስብ አይደለም። እና ማህበራዊ ሚዲያ ቢዘጋ ምንም ደንታ የሌለው ማህበራዊ ሚዲያን ደግሞ ለመዝጋት፣ አይ ይሄን ፈቅጃለሁና ይሄ ይሄን ሊፈጠር ይችላል ብሎ ሊያስብ የሚያይችል ኃላፊነትም የሚሰማው ነው ብዬ አላስብም።